ሕዝቡ ወጥቷል ህዝቡ አልቻልንም ተጎዳን እያለ እየጮኸነ ያለው ባካችሁ ባካችሁ ሸርሸር አርጉት ባካችሁ ድረሱልን ባካችሁ ህዝብ አልቻለም ህዝብ እያበደ ነው ህዝብ እየታመመ ነው ምንም ህዝቡ አልቻለም ይህንን መሰል በማኅበራዊ መገናኛዎች በኩል በሳውዲ አረቢያ እስር ቤቶች ውስጥ ከሚገኙ ኢትዮጵያን የሚለቀቁ የደረሱልኝ መልእክቶች ከተደጋገሙ ቆይተዋል አስር ዓመታትን ለሚጠጋ ጊዜ በዚህ ያለኖረው ኡመር እንዲህ ያለው ጥሪና የሰቆቃ ትዕይንት አዲስ አይደለም አንድ ማቀው ነገር አንድ ሴት ልጅ በአስወርዷት ሕክምና አድርጋ ተኝታለች እና ሲገቡ ተኝታለች። ተነሺ ሲሏት እኔ እንደዚህ እንደዚህ ይሆኛል መነሳት አልችልም ማለት የዘጠኝ ወር ልጅ ነው ያስወርዳት እና መነሳት አልችልም ስትላቸው አንጠልጥለው ሲወስዷት ልጅቷ ከላይ ጀምራ እየደማች እታች፣ ከዛ እዛ ሳይዋት በር መኪና በር ጋር ሲደርሱ ልጅቷ ኦልሬዲ እራሷን ሳት አልቻለም። እዛው ወደ ቤትም አልመለሷትም ይዘዋትም አልሄዱም እታች የፎቁ በር ላይ እታች ጥለዋት ኡመር ለደህንነቱ ሲባል ስሙ የተቀየረ በሳውዲ አረቢያ ያለውን ሁኔታ ለአሜሪካ ድምፅ ለማጋራት የፈቀደ ኢትዮጵያዊ ነው። የሳውዲ አረቢያ መንግስት ህገወጥ ስደተኞችን ከሀገሩ ለማስወጣት ከጥቂት ዓመታት ወዲህ መጠነ ሰፊ ዘመቻ መጀመሩ ይታወቃል። የቅርብ ጊዜው የጸጥታ ኃይሎች እርምጃ ግን በዚያ የሚኖሩ በመቶ ሺህ የሚቆጠሩ ኢትዮጵያውያንን ህይወት በእጅጉ እንዳከፋው ኡመር ይናገራል። መሠረታዊ መብቶችን የሚጥሰው የጸጥታ ኃይሎች ፍተሻና ዝርፊያ የሁሉ ነገር መጀመሪያ ነው ሰጥቷቸው እንደዚህ እንደኛ ሀገር የፍርድ ቤት ወረቀት ምናምን የሚባል ነገር የለም። እዚህ ሀገር ላይ የውጭ ዜጋ ከሆንክ እና በተለይ እንደዚህ አፍሪካ ሀገር ምናምን በፈለጉ ሰዓት መጥተው ቤትን ይሰብሩታል። አበሻ እና ኗርም ደግሞ ብሩን ቤት ውስጥ ነው የሚያስቀምጠው አብዛኛው ሰው፣ ያልተዘረፈ ሰው ወርቅ ነው ብር ነው ቴሌቪዥን፣ ለምን ቤትህ ባዶ ነው የሚሆነው? አፓርትመንት ባዶ ነው የሚሆነው? ልክ እንደነሱ እንደወጡ የሚገባ አለ፣ የተዘጋጀ ያዘጋጁት፣ የራሳቸው ሰው አላቸው ፖሊሶች፣ አንዳንድ ህገወጥ ፖሊሶች አሉ እነሱ ያዘጋጁት ስቶች አሉ። ገብተው እያንዳንዷን እያንዳንዷን ቦታ ለምሳሌ አሁን የመጽሐፍ መደርደሪያ ውስጥ ሰው ይደበቃል ተብሎ አይጠበቅም። የመጽሐፍ መደርደሪያ፣ ቦርሳ እንደዚህ አይነት ነገር ይፈትሻል ማለት ሰው ይገኝበታል። ሰው አፋ ወልገው አደለም፣ ዘረፋ ነው። በግልጽ ዘረፋ ነው። የጸጥታ ኃይሎች ሕጋዊ ፍቃድ ያላቸውንም ሆነ የሌላቸውን በቁጥጥር ስር የመዋል ድርጊታቸው እንደ ተባባሰ የሚናገረው ኡመር በቁጥጥር ስር የሚውሉ ኢትዮጵያውያን ስደተኞች በጅዳ ወደሚገኝ ሺሜሺ ወደሚሰኝ እስር ቤት ብዙ ጊዜ እንደሚወሰዱ ይናገራል። እስርና ማቆያ ቤት መስፈርትን በማያሟሉ ግንባታዎች ውስጥ ተፋፍገው እንደሚታሰሩም ያስረዳል። እንደነገርኩ ከዚህ ሲይዙክ፣ በቦዲ ከሆንክ በቦዲ ነው የሚወስዱ ሸርት አንዴ የከፍቱ ባህል ሲሆን በጣም ኃይለኛ ነበረ። በጣም ይበርዳሃል። አሪያ ሞቀን ብለ ደግሞ ገብተው አይሁም፣ እንደዚህ ክትትል የለም። እንደ መጋዘን አሸገ ሆነ ቁጭ የሚያደርጉ አይገቡም እና አሪያ ሞቀ በረደን አልተንም ምናምን ብለ ስትጮህ ደግሞ ይዘጉትና ደግሞ በሙቀት በሙቀት ማአት ሰው ነው ያለቀው። ህፃናት ሞተዋል። በሙቀት ያለቁ ላይ በቃ እያየናቸው የሞቱ ህፃናት፣ ወጣቶች እየሞቱ ማአት አሉ በየቀኑ ጣን ወዳጆቹና የቅርብ ዘመዶቹ ለመሰል እንግልት መዳረጋቸውን የሚናገረው ዑመር እስከ ቅርብ ጊዜ ድረስ በዚያ የሚኖሩ ኢትዮጵያን ለእስረኞቹ መሰረታዊ ቁሳቁሶችን ያቀርቡ እንደነበር ያስታውሳል። በቅርቡ ግን ይህም እንደተከለከለ ያስረዳል። ሁለተኛ እንደታሰሩ አካባቢ በቃ ኧረ ራብ ሞትን ብለውን እና ምን ይደረግ ተብሎ ባለበት ሰዓት ላይ ራብ በቃ ለምን አዋተን በቃ ካለን ላይ እነሱ ቢያንስ በቀን አንዴ እንኳን ይብሉ ተብሎ ኤምባሲው ማስተባበረና የጅዳ ኮሚኒቲው ማስተባበረ ና ሁሉም በሁላችን እኔ በራሴ አሁን ለምሳሌ ሰላሳ ካርቶን እንደሚ ብርድ ልብስ ውሃ ውሃ እንግዲህ ከውሃ ያነሰ ነገር የለም ውሃ ሰላሳ ካርቶን አስገብቻለ ሁሉም በአቅሙ የጅዳ ኮሚኒቲ በጣም በሚገርም ሁኔታ ማስገባት ጀመረ በአንድ ሰንሰለት አስገባ ነውእና እና እኛ ለኤምባሲ ወደ እናስረክባለን ኤምባሲ ደግሞ እኛ ሁሉም ሰው ወደ እስር ቤት ሚኒስትር የማይችል ኤምባሲ ደግሞ እስረኞች ወዳሉበት ያከፋፍል ነበረ። ይህ በሶሻል ሚዲያ የምታገኘው ነገር። ወዲያ ምን አደረጉ? ሁለት ሳምንት እንደሆን እንደሞላው አስቆሙ የሳውዲ መንግስት። ለምን? ይህ ከዓለም አቀፍ ህግንም የተጣረረ ነው። ውሀ እንዴት ትከለክላል? ሙቀት ባለበት ሀገር ህጻናትን አስረ እንዴት ምግብ ትከለክላል? ሲዋጣ የነበረው የሴቶች የንጽህና መጠበቂያ ምግብ ሁሉ ዳይፐር ለህጻናት የማይዋጣና የማይላክ ነገር አልነበረ። ሁለት ሳምንት አስቆመን የሳውዲ ለምን ለስሙ ጥሩ ስላልሆነ ኢትዮጵያውያን በሳውዲ እየገጠሟቸው እንደሆኑ ስለተነገሩ የሰብአዊ መብት ረገጣዎች መልስ ለማግኘት በዩናይትድ ስቴትስ ወደሚገኘው የሀገሪቱ ኤምባሲ ደብዳቤ ጻፍን። ቢሆንም ይህ ዘገባ እስከቀረበበት ሰዓት ድረስ መልስ አላገኘንም። የሳውዲ ስደተኞች መከራ እኔ ለሀያ ስድስት ዓመት ነው የተቀመጥኩት። በነኛ ዓመታት ውስጥ እጅግ በጣም ፈታኝ ፈታኝ የሆኑ በርካታ ጊዜዎችን አሳልፈናል የሰማችሁት ነቢዩ ሲራክን ነው። ነቢዩ ለበርካታ ዓመታት በሳውዲና በአረቡ ዓለም የሚኖሩ ኢትዮጵያውያንን ፈታኝ ሕይወት የሚመለከቱ መረጃዎችን በማዳረስ ይታወቃል። ዝም አንልም፣ ዝም አትበሉ የሚል ዘመቻን በማንቀሳቀስ ለመጠነ ሰፊ ችግር የተዳረጉ ኢትዮጵያውያን ስደተኞችን በነፍስ እንዲደረስላቸው ሲጠይቅ ሰንብተዋል። መሰሉ ችግር ተደጋግሞ ለመፈጠሩ ዋናው ምክንያት የኢትዮጵያ ዲፕሎማሲ ድክመት መሆኑንም ያነሳል ችግር ያለው የሀገሪቱን የሚወክል ችክለኛ፣ ለዜጎቹ መብት የሚቆም ዲፕሎማት ስለሌለ ነው። ዜጎች ህገወጥ ናቸው ከተባለ፣ ህግ አስከባሪ በህግ መቀጣት አለባቸው። ዜጎች ወንጀለኞች ናቸው ከተባለ፣ በወንጀል ተጠይቀው ተገቢውን ፍርድ ማግኘት አለባቸው። ነገር ግን ያለምንም ወንጀል እንደውም ወንጀል ያልሰሩት ድንበር ይምፅሰው የሚገቡት ድንበር ጣሱ ተብሎ ህይወታቸውን ሊያጡ አይገባም። በስር ታስረው ተገቢውን ድራት ልሰጣቸው ይገባል እንጂ ለእስር ቤት ለጫም ለበርካታ ጊዜ በእስር ቤት መጣል፣ ለእነሱን በድንበር አካባቢ መግደል፣ እነሱን የአካል ጉላት ማድረስ፣ የሰብአዊ ድርጊት በነኝህ ዜጎች ላይ መፈፀም አግባብ አይደለም ብሎ የሚከራከር የኢትዮጵያ ዲፕሎማቶች እጦት ነው ለዚህ ያደረሰን። በሳውዲ እስር ቤቶች ውስጥ ያለው ኢትዮጵያውያንን አያያዝ በተመለከተ የኢትዮጵያ ኤምባሲ ድምፁን ሲያሰማ ሰንብተዋል። የሀገሪቱ ቆንሲል በነሐሴ ወር አንድ ህፃንን ጨምሮ አስር ኢትዮጵያውያን በእስር ቤቶች ውስጥ ሕይወታቸውን እንዳለፉ ይፋ ስለማድረጉ ተዘግበዋል። ኤምባሲውና ቆንሲላው ኢትዮጵያውያኑን ለማገዝ እየተደረጉ ስላሉ ጥረቶች በማህበራዊ ገጾቻቸው ላይ ያጋራሉ። ኡመር ሀሳብ አለው። ኤምባሲው ከድሮ የተሻለ የተሻሻለ ነገር አለው ፐርፌክት ነው ብልሃል ጠብቅም እንዳልኩ ኤምባሲዎችን ሚኖቋቸዋል ኤምባሲው በተቻለ ዜጎችን በቃ በህይወት ላውጣ ከማለት አንጻር ነው እንጂ የመብቶቻቸውን አስከብሬ፣ እያንዳንደውን ሰብአዊ መብታቸውን አስከብሬ፣ የተዘረፈውን አስመልሼ፣ የተደበደበውን አስክሼ ምናምን የሚባል ነገር አያደርግም። አትሊስት ግን ህይወታቸውን ያም ብሎ ይታገላል። ያም ሆኖ ግን እታች ያሉት የኤምባሲ አሰራር እታች ያሉት እስር ቤት መተው ያንተን ምናምን መብትን አያከቡም በዛ እስር ቤቱ ማለት ነው። የግድ መታወቂያ መሰራት አለበት። አብዛኛው ሰው ህገወጥ ነው። ህገወጥ ያህል በባህር የመጡ ልጆች አሉ። ለነዛ መተጊዜ መታወቂያ ዲሲፓሲ መሰራት አለበት። እሱም በፍጥነት እየሰራ ነበረ፣ ቶሎ ቶሎ እንዲሳፈሩ ለማድረግ ነበር። ነብዩ ሲራክ በበኩሉ ለችግሩ ዘላቂነት ያለው መፍትሄ ማግኘት የሚቻለው ኢትዮጵያ ወደ ሳውዲ አረቢያ የምትልካቸው ዲፕሎማቶች ብቃት ሲሻሻል እንደሆነ ይናገራሉ። ሰዓት ያለውን ችግር ለመፍታት ምንድነው መደረግ ያለበት? ብዬ የማምነው የኢትዮጵያ መንግስት በእስር ቤት ያሉ ዜጎች ለደህንነት በማያሰጋ ሁኔታ ለጤናም በማያሰጋ ሁኔታ ቅርብ ክትትል ተደርጎ ቤተሰቦች፣ አቅመ ደካሞች እና በምንም ወንጀል ተሳታፊ ያልሆኑትን ወደ ሀገር ማስገባት መቻል አለበት። ከማድረግ ጎን ለጎን ደግሞ አሁንም በሳውዲ ኤምባሲ እና በሳውዲ ቆንስል አካባቢ የሚሾሙት ሰዎች አሁን ከታድሶ በኋላ እንኳን ስናይ ወደ ሳውዲ ተመልሶ የተላኩት ሰዎች ቀድሞውኑ ለዜጎቹ የረባ ስራ የማይሰሩ ፖለቲካ ጥቅም የተሳሰሩ ሰዎች ናቸው። አሁንም የተላኩት በቅርብ እንኳን የተላኩት እና ይህንን ችግር የሚፈቱ እንዲህ አይነት ምደባዎች አይደሉም። በቅንነት እና በእውቀት አገሩን የሚያውቁ የአለም አቀፍ የሰብአዊ መብት እንዲከበር የዜጎችን አያያዝ የሚያውቁ ሰዎች እንኳን ቢመደቡ ጥሩ ነው። ሳውዲ አረቢያ ኢትዮጵያንን ጨምሮ ህጋዊ ያልሆኑ ስደተኞች ከሀገሯ እንዲወጡ ተደጋጋሚ ጥሪና የምህረት ጊዜ ማወጇ ይታወቃል። ይሁንና በተለያዩ ምክንያቶች ያንን ሳያከብሩ በቀሩትም ሆነ በሌሎች ኢትዮጵያ ላይ እያደረሰች ነው የሚባለው እንግልት የብዙሃን የሀዘንና እንግልት ምንጭ እየሆነ ነው። የተለያዩ የሰባዊ መብት ተሟጋች ድርጅቶችም ሁኔታው አሳሳቢ ስለመሆኑ መግለጻቸው ይታወሳል። በእርስ በርስ ጦርነት የተጠመደችው ኢትዮጵያ በሺዎች የሚቆጠሩ ስደተኛ ዜጎቿን ደህንነት ለመጠበቅ ምን አስባለች የሚለውን ለመጠየቅ ስልካቸው ላይ ደጋግመን የሞከርንላቸው በሳውዲ አረቢያ የኢትዮጵያ አምባሳደር ለጊዜው አላገኘናቸውም። መልሳቸውን ባገኘን ወቅት እናስደምጣችኋለን። ሀብታሙ ስዩም ዋሽንግተን ዲሲ።